የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የታሳ 8 ት ማክሰኞ ምሽት 2017 ዓ ም ዝግጅታችን ጀመረ። የውጭ ባንኮች በኢትዮጵያ የባንክ ዘርፍ ውስጥ እንዲሳተፉ የሚፈቅደው የባንክ ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት ጸደቀ። የውጭ ባንኮች ስለገቡ የኢትዮጵያ ፋይናንስ ዘርፍ በተለይ በኢትዮጵያ ውስጥ ያሉ ባንኮች በአዲሱ ኮምፒቴቲቭ ፕሬሸር ይፈርሳሉ የሚል እምነት የለኝም። ኢንፋክት የሚሆነው በእንደዚህ አይነት የፖሊሲ ውሳኔ መሰረት የኢትዮጵያ ባንኮች የበለጠ ይጠናከራሉ፣ የበለጠ ይጎለብታሉ፣ የበለጠ ፋይናንስ ለፕሮዳክቲቭ ሴክተር ያቀርባሉ፣ የበለጠ ሀብታቸው ይጨምራሉ። የሰማችኋቸው የኢትዮጵያ ብሔራዊ ባንክ ገዥ ማሞ ምህረቱን ነው። ሙሉ ዘገባው በምሽቱ ይዘነዋል። እንድትከታተሉን እንጋብዛለን። ሌሎች አለም አቀፍና የሀገር ውስጥ ጉዳዮችን ይዘን የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጮች ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ታህሳስ 8 2017 ዓ ም መሰናዶ የመራው አብሬያችሁም ቆየው ኤደን ገረመው ነኝ። ንጉሡ ታምሬ ስርጭቱን ከዚህ ከስቱዲዮ ያቀናብርልናል። ጽዮን ግርማ ዋና አዘጋጇ ናት። ለአለም ዜናዎቹ ደግሞ አስማማየ ነው፣ እዚህ ስቱዲዮ ካጠገቤ ይገኛል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንዲሁም ዘጋቢ ዜናዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ዜናዎች ወደ አስማማው መልሳቸዋል። በድጋሚ እንደምናምሽታችሁ አል ተመልካቾቻችንና አድማጮቻችን አስማማየ ነው ነኝ የምሽቱን ዜናዎች ከዚህ እንደሚከተለው አቅርባለሁ። ዩክሬን ሞስኮ ውስጥ የሩሲያ ጀኔራል ለገደለው የቦምብ ፍንዳታ ኃላፊነቱን ወሰደች። የሩሲያ የኒውክሌር ባዮሎጂካዊና ኬሚካል መከላከያ ኃይል ዘርፍ አዛዥ የነበሩት ጄኔራል ኢጎር ኪሎቭ ዛሬ ማክሰኞ ሞስኮ ውስጥ በደረሰ የቦምብ ፍንዳታ ተገድለዋል። ዩክሬን ጄኔራሉ በሚኖሩበት ህንጻ ደጃፍ መንገድ ላይ በቆመ ባለ ሁለት እግር ተሽከርካሪ ወይም ስኮተር ላይ እንዳይታይ ተደርጎ በተጠመደ ቦምብ መግደሏን አስታውቃለች። ሌትናንት ጄኔራል ኢጎር ኪሎቭ እና ረዳታቸው የተገደሉት በደቡብ ምስራቅ ሞስኮ ከሚገኘው መኖሪያ ቤታቸው ወደ ስራ ለመሄድ እየወጡ በነበረበት ወቅት መሆኑን የሩሲያ የምርመራ ቡድን አስታውቋል። ፍንዳታው ከተፈጸመበት ቦታ የወጣው ቪዲዮ የተቃጠለ የህንፃው የፊት ለፊት ገጽታ እንዲሁም የተሰባበሩ ጡቦችና መስኮቶችንም ያሳያል። የቦምብ ጥቃቱ የደረሰው ኪርሎቭን ለሶስት ዓመታት በዘለቀው ጦርነት የሩሲያ ኃይሎች በዩክሬን ላይ ተጠቅሞታል በተባለው የኬሚካል ጦር መሳሪያ እጃቸው አለበት በሚል የዩክሬን አቃቢ ክስ ከመሠረተባቸው ከአንድ ቀን በኋላ ነው። ብሪታንያና ካናዳን ጨምሮ በርካታ ሀገሮች ኪርሎቭን በጦርነቱ ከነበራቸው ሚና ጋር በተያያዘ ባለፈው ጥቅምት ማዕቀብ ጥለውባቸው ነበር። ስማቸው እንዳይገለጽ የጠየቁ የዩክሬን ደህንነት አገልግሎት ባለስልጣናት ከጥቃቱ ጀርባ ኤጀንሲው እንዳለበት ገልጸዋል። ባለሥልጣኑ ኪርሎቭን የጦር ወንጀለኛው ሙሉ በሙሉ ሕጋዊ ኢላማ ነበር ሲሉም ተናግረዋል። የሩሲያ የዜና ማሰራጫዎች ቦምቡ በርቀት መቆጣጠሪያ እንደፈነዳም ዘግበዋል። ዋናው የሩሲያ መንግሥት የምርመራ ተቋም በበኩሉ የጄኔራል ኪርሎቭን ሞት የሽብርተኝነት ምርመራ የከፈተበት መሆኑን አስታውቋል። የሩሲያ ባለሥልጣናት የዩክሬንን እንቀጣታለን ሲሉም ዝተዋል። እስራኤል ከጦርነቱ በኋላ የጋዛን ጸጥታ ለመቆጣጠር ሀሳብ እንዳላት አስታወቀች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው ከአማስ ጋር የምታካሄደውን ጦርነት ካጠናቀቀች በኋላም የአካባቢውን ደህንነት ትቆጣጠራለች ብለዋል። የመከላከያ ሚኒስትሩ ዛሬ ማክሰኞ በኤክስ ማህበራዊ ትስር ገጻቸው ላይ ባወጡት ጽሑፍ የአማስን ወታደራዊና የመንግስት አቅም ካስወገደች በኋላ እስራኤል የጋዛ ላይ የጸጥታ ቁጥጥር ለማድረግ ሙሉ በሙሉ የመንቀሳቀስ ነጻነት ታገኛለች ሲሉ ገልጸዋል። ጋዛን በሚመለከት ያላቸውን ሀሳብ በዌስት ባንክ ይዞታዎቿ ወታደሮቿ የሽብርተኞችን እንቅስቃሴ ለመቆጣጠር ከሚያደርጉት ወታደራዊ እንቅስቃሴ ጋር አመሳስለውታል። ይህ የእስራኤል ጋዛን የመቆጣጠር ፍላጎት ግን ከጦርነት በኋላ ሊኖር በሚገባ ሁኔታ ላይ አሜሪካና የተባበሩት መንግስታት ድርጅትን ጨምሮ ሌሎች ካላቸው ምልከታ ጋር ይጻረራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጥቅምት ወር ሲናገሩ የጋዛ ጦርነት መቆም ሐማስ እንደሚወጣ እስራኤልም እንደማትቆይ በሚያረጋግጥ መንገድ መሆን እንዳለበት አሳስበዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ በበኩላቸው ድርጅታቸው አንዳንድ የዌስት ባንክ አካባቢዎች የሚያስተዳድረው የፍልስጤን ማስተዳደር ጋዛንም ይቆጣጠራል ብለው እንደሚገምቱ ባለፈው መስከረም ወር ላይ ተናግረው ነበር። ይህ በኒ እንዳለ የጋዛ የጤና ኃላፊዎች እስራኤል ዛሬ ባደረሰችው ጥቃት አስር ሰዎች መገደላቸውን አስታውቋል። የእስራኤል ጦር በበኩሉ በደቡባዊ ጋዛ ባካሄደው ወታደራዊ ጥቃት ላይ ሁለት ወታደሮቹ መገደላቸውን አስታውቋል። ዩናይትድ ስቴትስ በሰሜን ኮሪያ ይጎጥ የገንዘብ ዝውውር መረብ ላይ ያነጣጠረ ማዕቀብ ጣለች። ዩናይትድ ስቴትስ መቀመጫቸውን የተባበሩ አረብ ምሬት ባደረጉ ሁለት ግለሰቦችና አንድ ድርጅት ላይ ነው ዛሬ ማክሰኞ ማዕቀብ የጣለችው በመረጃ ቴክኖሎጂ ሰራተኞችና በሳይበር ወንጀሎች አማካኝነት በብዙ ቢሊዮኖች የሚቆጠር ዶላር በመሰብሰብ የሰሜን ኮሪያን መንግስት በሚረዳ መረብ እጃቸው አለበት በማለት ወንጅላቸው አለች። የዩናይትድ ስቴትስ ግምጃ ቤት ባወጣው መግለጫ ማዕቀብ የጣለባቸው ሰዎች በተባበሩት አረብ ምሬት በሚገኝ ኩባንያ በኩል ህገወጥ ገንዘቦችን በመደበቅና ወደ ክሪፕቶ መገባበያ በመቀየር ለፒዮንግያንግ እንዲደርስ በማመቻቸት መሳተፋቸውን አስታውቋል። በዚህ ጉዳይ ላይ አስተያየት የተጠየቀው በተባበሩት መንግስታት ድርጅት የሰሜን ኮሪያ ልዑክ ወዲያውኑ ምላሽ አልሰጠም። ዋሽንግተን ለሰሜን ኮሪያ ጅምላ ጨራሽ የጦር መሳሪያዎችና የባለስቲክ ሚሳይል መርሃግብሮች የሚሰጥ የገንዘብ ድጋፍ ለማስቆም እየተንቀሳቀሰች መሆኗንም የዩናይትድ ስቴትስ የግምጃ ቤት አስታውቋል። አድማጮቻችን የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ለሶሪያን ሰብአዊ እርዳታ ለማስገባት ተስፋ እንዳለው የድርጅቱ ባለስልጣናት ዛሬ ማክሰኞ አስታውቀዋል። የአውሮፓ ሀገራት በበኩላቸው ለበርካታ ዓመታት ስልጣን ላይ የቆዩትን ፕሬዚዳንት በሽር አልአሳድን ካስወገዱት አማጽያን ጋር የሚያደርጉትን ንግግር ቀጥለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር ከአማጽያኑ መሪ አህመድ አልሻራ ጋር ገንቢ ውይይት ማድረጋቸውን ገልጸው ይህም ወሳኝ የሆኑ የሰብአዊ ድጋፎችን መጠን ለማሳደግ የሚያመቻች መሰረት ይሆናል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው በሶሪያ ጊዜያዊ ጠቅላይ ሚኒስትር መሐመድ ባሻር የሚመራው መንግስት የሰብአዊ ረድኤት ሰራተኞችን ለመጠበቅ የሰብአዊ እርዳታ አገልግሎቶችን በሁሉም ድንበሮች በኩል እንዲገቡ ለማስቻል እንዲሁም ለሰብአዊ ረድኤት ሰራተኞች ፈቃድና ቪዛ ለማፋጠን የገባውን ቃል በደስታ መቀበላቸውን ተናግረዋል። በሶሪያ የፈረንሳይ ልዩ መልእክተኛ ጃንስ ፍራንስ ጊላሜ ዛሬ ማክሰኞ ሶሪያን በጎበኙበት ወቅት ፈረንሳይ በሽግግራቸው ወቅት ከሶሪያን ጋር ለመሆን በዝግጅት ላይ ሲሉም ተናግረዋል። የፈረንሳይ ልዩ መልእክተኛ ሽግግሩን ከሚመሩት ጋር ለመወያየት በቅርቡ ወደ ሶሪያ ከሄዱት ልዑካን መካከል አንዱ ናቸው። የጀርመን የውጭ ጉዳይ ሚኒስቴር በበኩሉ ዲፕሎማቶቹ በደማስቆ ከአማጺያን መሪዎች ጋር ዛሬ መጀመሪያውን ውይይት እንደሚያደርጉ ገልጿል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ በበኩላቸው ህብረቱ ለሶሪያ የሚያደርገውን ሰብአዊ እርዳታ እያጠናከረ መሆኑን ተናግረዋል። የሶሪያን የዲሞክራሲ ምኞት እንዴት እንደሚደግፉ ህብረቱ እያጤነ መሆኑንም የውጭ ጉዳይ ፖሊሲ ኃላፊዋ ተናግረዋል። በመጨረሻም በብሪታንያ ለቻይና በመሰለል የተከሰሱ ጠበቃ በደህንነት ተቋሙ ላይ ያቀረቡት ክስ ውድቅ ሆነ። ብሪታንያ ውስጥ ለቻይና በመሰለል የተከሰሱ ጠበቃ በመንግስቱ የደህንነት ተቋም ላይ ያቀረቡትን ክስ ፍርድ ቤት ውድቅ አድርጎታል። የብሪታንያ የደህንነት አገልግሎት ኤም15 እንደ አውሮፓያን አቆጣጠር ጥር 2022 ላይ ለንደን ነዋሪ የሆኑት ጠበቃ ክሪስቲን ሊ በዩኬ ፖለቲካዊ እንቅስቃሴዎች ላይ ሆን ብለው ጣልቃ ገብ ተግባር እየፈጸሙ ሲል የምክር ቤት አባላቱን አስጠንቅቋል። ይህንም የሚያደርጉት በውጭ አገር ተጽዕኖ ለማሳረፍ ከሚሰራ የቻይና ኮሚኒስት ፓርቲ ተቋም ጋር በመቀናጀት እንደሆነ በመግለጽም ወንጅላቸው ነበር። ጠበቋ በወንጀል ባይከሰሱም የደህንነት ማስጠንቀቂያ ፖለቲካዊ እንደሆነና ሰብአዊ መብቶቻቸውን እንደሚጥስ በመግለጽ ጉዳዩን ወደ ፍርድ ቤት ወስደውታል። ይሁንና ዛሬ ማክሰኞ የተሰየሙት ሶስት የምርመራ ስልጣን ጉዳይ ችሎት ዳኞች ኤም 15 ማስጠንቀቂያውን የሰጠው በህጋዊ ምክንያቶች ነው በማለት ክሱን በአንድ ድምፅ ውድቅ አድርገውታል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ከዓለም ዙሪያ የተሰባሰቡ ዜናዎቻችን እነዚህ ነበሩ። ለቀሪ ዝግጅቶች ወደ ሄደል መልሳቸው። የማክሰኞ ምሽት ዜናዎችን አለም አቀፍ ዜናዎችን ያደረሰን አስማማየ ነውን እናመሰግናለን በድጋሚ አብረናቸው የምናምሸውን ባለሙያዎች ላስተዋውቃችሁ ኤደን ገረሞ መሰናዶውን በመምራት ንጉሱ ታምር ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከአሜሪካ ድምጽ ባለሙያዎች ጋር በመሆን ነው አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ወደ ያዝነው ቀዳሚ ወዳደረግነው አብይ ርዕስ እንሻገራለን የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ ተወሰነ። የውጭ ባንኮች በኢትዮጵያ የባንክ ዘርፍ እንዲሳተፉ የሚፈቅደው የባንክ ስራ ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። እርምጃው የሀገር ውስጥ ባንኮችን ከውድድር ውጭ በማድረግ ከዘርፉ ሊያስወጣቸው እንደሚችል የምክር ቤቱ አባላት ስጋታቸውን አንስተዋል። የብሔራዊ ባንክ ገዥ ማሞ ምህረቱ በሰጡት ምላሽ የውጭ ባንኮች በኢትዮጵያ እንዲሰሩ መፈቀዱ የሀገር ውስጥ ባንኮች ላይ አሉታዊ ተጽዕኖ እንደማይኖረው ተናግረዋል። የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድም የባንክ ዘርፉን ለውጭ ባንኮች ክፍት ማድረግ ለሀገር ውስጥ ባንኮች ስጋት እንደማይሆን ተናግረዋል። ኬኔዲያ ዋተ ዘገባ አለው። ለውጭ ባለ ሀብቶች ዝግ ሆነው የቆየውን የኢትዮጵያ የባንክ ዘርፍ ኢንቨስትመንት የሚከፍት የባንክ ስራ ረቂቅ አዋጅ ዛሬ ማክሰኞ ታህሳስ 8 ቀን 2017 ዓ ም በሕዝብ ተወካዮች ምክር ቤት ይሁንታ አግኝቷል። የውጭ ባንኮች በዘርፉ ኢንቨስት እንዲያደርጉ አለመፈቀዱ በሀገር ውስጥ ባንኮች መካከል ፈጠራ የታከለበትና በአዳዲስ አገልግሎቶች የታጀበ ውድድር አነስተኛ እንዲሆን ስለማድረጉ ረቂቅ አዋጅ ያመለክታል። በተጨማሪም የሀገር ውስጥ ባንኮች ከውጭ ገበያዎችና ኢኮኖሚዎች ጋር ያላቸው ትስስር ዝቅተኛ በመሆኑ ብድርና የውጭ ምንዛሪ በሚፈለገው መጠን ማቅረብ እንዳልተቻለ ተጠቅሷል። አዋጁ ማንኛውም የውጭ ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚ ይዘው የውጭ ባንክ ተቀጥላ እንዲያቋቁም ወይም ቅርንጫፍ እንዲከፍት እንዲሁም የእንደራሴ ቢሮ እንዲከፍትና የባንክ አክሲዮኖችን እንዲይዝ ሊፈቀድለት እንደሚችል ይደነግጋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በረቂቅ አዋጁ ላይ ከተለያዩ አካላት ጋር ውይይት ተደርጎ ስለተደረገው ማሻሻያ ሪፖርት ካቀረቡ በኋላ ከምክር ቤቱ አባላት ጥያቄዎች ተነስተዋል። ጥያቄ ያነሱ አብዛኛው የምክር ቤቱ አባላት የውጭ ባንኮች በኢትዮጵያ እንዲሰሩ መፈቀዱ ጠቀሜታዎች ባንኮች ቢኖሩትም በሌላ በኩል የሀገር ውስጥ ባንኮች መወዳደር ተስኗቸው ከገበያው እንዲወጡ ሊያደርግ ይችላል በማለት ስጋታቸውን ገልጸዋል። አቶ እውነቱ ዋለነና ዶክተር ደሳለኝ ጫኔ ስጋታቸውን ካነሱት መካከል ናቸው። ሌሎች ጎረቤት ሀገሮችም እንደምናየው የሀገራችን ባንኮች ተዳክመው ከገበያ ወጥተው የውጭ ባንኮች የሀገራችን ኢኮኖሚ የሚቆጣጠሩበት ሁኔታ እንደሚፈጠር የሚያመላክቱ ነገሮችም ምልክቶችም ስላሉ እንዲህ አይነት ጉዳት እንዳይመጣ አዋጁ በቂ ጥንቃቄ አድርጓል ወይ? ጠንካራ የተወዳዳሪነት አቅም እንዲያዳብሩ ባልተሰራበት ሁኔታ የግል ባንኮች ይፉ ብለን የመወሰን ያክል አይደለም ወይ? ይህ ሁኔታ ይህ አዋጅ ከመጽደቁ በፊት የቤት ስራችን ሰርተናል ብዬ አላስብም። ፈጣሪ ሁናቸው ከማለት ውጭ ግል ባንኮችን ምንም የሚባል ነገር ያለ አይመስለኝም። የብሔራዊ ባንክ ገዥ አቶ ማሞ ምህረቱ በሰጡት ምላሽ የፋይናንስ ዘርፉ ለውጭ ባንኮች ተከፈተ ማለት እንደፈለጉ መጥተው ይሰራሉ ማለት አይደለም፣ በማለት ቁጥጥር እንደሚደረግባቸው ገልጸው፣ ባንኮቹ መግባታቸው የኢትዮጵያ ባንኮችን ከገበያ ከማስወጣት ይልቅ እንዲጠናከሩ የሚረዳቸው ነው ብለዋል። እንደው የሆነ የውጭ ባንክ ጎርፍ መጥቶ የኢትዮጵያን የባንክ ዘርፍ የሚያጥለቀልቅ ተደርጎ መታየት የለበትም። እንደዛ አይደለም። እንደዛም ሊሆንም አይችልም። የውጭ ባንኮች ስለገቡ የኢትዮጵያ ፋይናንስ ዘርፍ በተለይ ኢትዮጵያ ውስጥ ያሉ ባንኮች በአዲሱ ኮምፒቲቲቭ ፕሬሸር ይፈርሳሉ የሚል እምነት የለኝም። ኢንፋክት የሚሆነው በእንደዚህ አይነት የፖሊሲ ውሳኔ መሰረት የኢትዮጵያ ባንኮች የበለጠ ይጠናከራሉ፣ የበለጠ ይጎለብታሉ፣ የበለጠ ፋይናንስ ለፕሮዳክቲቭ ሴክተር ያቀርባሉ፣ የበለጠ ሀብታቸው ይጨምራል። ስለዚህ እንደው ወቅቶ የሚያጠፋቸው ተደርጎ መወሰድ የለበትም። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድም እንዲሁ የውጭ ባንኮች የኢትዮጵያን የባንክ ዘርፍ መቀላቀላቸው ለሀገር ውስጥ ባንኮች ስጋት እንደማይሆን ምክንያቶችንና ማሳያዎችን በመዘርዘር ያስረዳሉ። ይሄ አዋጁ ከመጀመሪያው ከጥናቱን ጀምሮ አይቼው ነበር ድራፍቱንም አይቼዋለው እና አንደኛው መታሰብ ያለበት ኢትዮጵያ ውስጥ ለውጭ ባንክ እንግዶችም አይደለንም ኃይለሥላሴ ጊዜ ኮናስ በተሻሻለው አዋጅ እኮ በአስራ ዘጠኝ መቶ ስልሳ ሶስት በተሻሻለው የባንኪንግ አዋጅ በፈረንጆች ነው የምነግረህ። አዲስ አበባ ባንክ ሲቋቋም እኮ አርባ ዘጠኝ ፐርሰንቱን የዚህ የእንግሊዝ ሀገር ባንክ ነበረ ባለቤትነት እንደት የነበረው ይህን ባንክ ዲሮ ማካየርትራ መምጣት እና መክፈትም እንደተጠበቀ ሆኖ ማለት ነው። በዛም ሰዓት እንኳን ስጋት አልነበረም። በገፍም አልገቡም የውጭ ባንኮች እና ስጋትም አልነበረም። የደርግ መንግስት ሲመጣ ነው ፕራይቬት ሴክተር የሚባል እንትን ያደረገው እና አሁን ወደ ዋናው ነጥብ ስመጣለሁ ኢትዮጵያ ለውጭ ባንክ ስለሆነች ች ይገባሉ አይገቡም ነው እንደው ተሰልፎ ይገባሉ አይመስለኝም። በፍጹም እስካሁን ራሱ ፍላጎት ያሳዩት ከኬንያ፣ ምናልባት ከደቡብ አፍሪካ የተመለከት ነው እንጂ ከአውሮፓ እና ከአሜሪካ ተገልበጦ የሚገቡበት ምክንያት አለ አይመስለኝም። ብዙ ምክንያቶች ስላለ ወይ ከቻይና የሚገቡ አይመስለኝም። ብዙ ምክንያቶች ስላለ እንደ አንደኛው ምክንያት ከአሜሪካ ተገልበጦ ማይመጡበት ምክንያት በኢትዮጵያና በአሜሪካ መካከል የንግድ ያን ያህል ሰፊ ግንኙነት የለም። አንደኛው መመዘኛቸው ይሄ ስለሆነ ነው። በዛ ላይ ብሔራዊ ባንክ እስከ አምስት ፍቃድ ነው የሚሰጠው ቢበዛ ገደብ አስቀምጧል። ራሱ ፈቃድ የሚሰጠው እንዳይገባ በአንደኛው ደረጃ ይሄ ገደብ አለ። በሁለተኛው ደረጃ ደግሞ የውጭ ሀገር ባንክ ኢትዮጵያ ገባ ማለት ልክ ሀገሪቱ ውስጥ ባሉት ግል ባንኮችን በለው የመንግስት ባንኮች ላይ ያለው የቁጥጥር ስርዓት እነሱም ላይ ያለ። ሶስተኛ ምክንያት ደግሞ ላስቀምጥልናል። የውጭ ባንክ ኢትዮጵያ መጣ ማለት ዋና ምርጫቸው የሚያደርጉት ትልልቅ ጥሩ አትራፊ የሆኑ ደንበኞች ላይ ነው። ትኩረታቸውም የሆነው በጣም የተወሰኑ ቅርንጫፎች በመክፈትና ቴክኖሎጂ ላይ በማተኮር እንጂ እንደ ሌሎቹ ባንኮች በየገጠሩ እና በየሰፈሩ ቅርንጫፍ ከፍተው ያን አይነት ውድድሩንም አይፈልጉትም። ወይም ደው የውጭ ባንክ ገብቶ እንደው ገበያ ይወጧዋል፣ ኬንያ ውስጥ ይወጧዋል፣ ታንዛኒያ ውስጥ ወጥተዋል፣ ደቡብ አፍሪካ ውስ ባንኮች ወደ ኢትዮጵያ መግባት ጋር በተያያዘ ሌላው በተወካዮች ምክር ቤት አባላት የተነሳው ጥያቄ የብሔራዊ ባንክ የቁጥጥር አቅም ነው። ብሔራዊ ባንክ የውጭ ባንኮችን ለመቆጣጠር የሚያስችል የቴክኖሎጂና የሰው ኃይል አቅም አለው ወይ? በሚል ለተነሳው ጥያቄ የባንኩ ገዥ አቶ ማሞ ምህረቱ ምላሽ ሰጥተዋል። የብሔራዊ ባንኩን የሬጉላተሪ ካፓሲቲ ወይም አቅም የማሳደግ ስራ ቀጣይነት ያለው አሁንም በስፋት እየሄድንበት ያለው ስራ እንደሆነ እና ይህን በተመለከተ ደግሞ የቆዩ የውጭ ኢንተርናሽናል ስታንዳርዶችም ስላሉ በዚህ በኩል ስራውን በተቃና ሁኔታ ለመስራት የሚያስችል ቦታ ላይ ነን የሚል እምነት አለን። ይሄ ማለት ግን ወደፊት የሚሰራ ስራ የለም ማለት አይደለም። ብሔራዊ ባንክ አሁን ባለው ቁመና የውጭ ባንኮችን የመቆጣጠር አቅም እንዳለው የሚያምኑት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ፈተናዎች ግን እንደሚኖሩበት ይገልጻሉ። ኢትዮጵያ ባለፈው ዘጠናዎቹ በፈረንጆች አቆጣጠር የውጭ ባንክ ኢትዮጵያ ለምን አይገባም ሲባል በሁለት ምክንያት ነበር ሁሌ ሲከራከሩ የነበረው። በተወሰነ ደረጃ መንግስት በጣም ፋይናንስ ሴክተሩ ላይ ጥብቅ ቁጥጥርና ጣልቃ ገብነት ስለሚፈልግ አይዲዮሎጂካል ነው። ሁለተኛው ደግሞ መቆጣጠር አንችልም ነው። አቅሙም ስለሌለ መቆጣጠር አንችልም ነው። አንድረስ ናገበል ነው በአስራ ዘጠኝ መቶ ዘጠናዎቹ ትክክል ነው በፈረንጆቹ አሁንም ይቅርታ ትክክለኛ መከራከሪያ ነው ደግሞ ብሔራዊ ባንክ ራሱ ልምዱም የለውም ከእንደገና የተዋቀረው በኢትዮጵያ በአስራ ዘጠኝ መቶ ሰማንያ ስድስት ነው ከእንደገና አዋጅ ወጥቶለት ስለዚህ በዛ ሰዓት ይሄ ክርክር ቢቀርብ ይገባናል ቁጥሩን ሰራተኛው ትንሽ ነበር የዛን ይህን መከራከሪያ ቢያቀረብ ራሴ መረዳ ይሆናል አሁንም እንደ ዘጠናዎቹ አይደለም የኢትዮጵያ የባንክ ዘርፍ ለውጭ ኢንቨስተሮች ክፍት እንዲሆን ናሴ 8 ቀን 2014 ዓ ም ነበር በሚኒስትሮች ምክር ቤት የተወሰነው። ይህንን የሚደነግገውን የባንክ ስራ ረቂቅ አዋጅ የህዝብ ተወካዮች ምክር ቤት በዛሬው 11ኛ መደበኛ ስብሰባው በሶስት ተቃውሞ በአብላጫ ድምፅ ነው ያጸደቀው። በተጨማሪም የኢትዮጵያ መንግስት ከባንክ የሚበደረውን የገንዘብ መጠን የሚገድበው የብሔራዊ ባንክ ረቂቅ አዋጅ ውይይት ከተደረገበት በኋላ በምክር ቤቱ በሙሉ ድምፅ ጸድቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። በአዲስ አበባ ከተማ የየካ ክፍለ ከተማ ነዋሪዎች ካሳና ምትክ ቦታ ሳይሰጣቸው መኖሪያ ቤታቸው እየፈረሰ መሆኑን ገለጹ። ዘመድ ጋራ ተጠግተው እንዲኖሩ አሊያም ተከራይተው እንዲወጡ እንደተነገራቸው ነዋሪዎቹ ቅሬታቸውን ከምሬት ጋር ገልጸዋል። ስለ ጉዳዩ በሰጠው ምላሽ ክፍለ ከተማው በበኩሉ ለልማት ተነሾቹ ምትክ ቦታ መስጠቱና የካሳ ክፍያ ለመፈጸምም እየሰራ መሆኑን ገልጿል። ገብረ ሚካኤል ገብረ መድኅን ዘገባለሁ በአዲስ አበባ የካ ክፍለ ከተማ የሚኖሩና ቤታቸው እየፈረሰባቸው እንደሚገኝ ለአሜሪካ ድምፅ የተናገሩ የየካ ክፍለ ከተማ ነዋሪዎች ቤታቸው ከመፍረሱ በፊት በመንግሥት ተገብቶላቸው የነበረው የሁለት ዓመት የቤት ክራይ ክፍያ እንዳልተፈጸመላቸው፣ ምትክ ቦታም እንዳልተሰጣቸው ተናግረዋል። በወንዝ ዳር ልማት ምክንያት ቤታቸው እየፈረሰ እንደሚገኝ የገለጹት ነዋሪዎቹ ኃላፊዎቹን ስንጠይቃቸው ዘመድ ጋ ተጠጉ ወይም ተከራይታችሁ ውጡ ብለውናል ይላሉ። ከተማችን እንድትቀየር እንፈልጋለን፣ ልማቱንም እንደግፋለን በማለት የተናገሩት አስተያየት ሰጪዎቹ ሆኖም መንግሥት ቅድሚያ ማረፊያ እንዲያዘጋጅላቸው፣ ጊዜም እንዲሰጣቸው ጠይቀዋል። ለደህንነቷ በመስጋት ስሟን እንዳንጠቅስ የጠየቀችን በአዲስ አበባ የየካ ክፍለ ከተማ ወረዳ አራት በተለምዶ 05 እየተባለ በሚጠራ አካባቢ ነዋሪ እንደሆነች የገለጸች አንዲት አስተያየት ሰጪ ምንም አይነት ዝግጅት ሳናደርግ የአንድ ቀን ማስጠንቀቂያ ከሰጡን በኋላ ትላንትና እሁድ ታኅሣሥ 6 2017 ዓ ም ቤታችን ፈርሷል ብላለች። ይህ ሲሆን ግን መሄጃ አልተዘጋጀልንም። ቀደም ሲል ከመንግስት ቃል የተገባልን ድጋፍም አላገኘንም በማለት ቅሬታዋን ገልጻለች። መተማመኛ ወረቀት ነው የምንሰጣቸው እንጂ ብር አሁን አይሰጥም። ግን ለልማት ደሞ ስለሚፈለግ ኢንጂነሮች ቶሎ መግባት ስላለባቸው መውጣት አለባቸው። የት እንወድቃለን? መከራያ የለንም ምናምን ብለን ስንናገር ዘመድ ጋርም ቢሆን ራፎ ነው ካለን ማለት ነው ያው እኛ ዘመድ ጋር አንዳንድ ትንሽ የቤት አግኝተን ገባን። ግን ያው ከነበርንበት ግቢ ማጭም የሚያደርግ ስላልሆነ አብዛኛውን ቀጥላን ሊወጣ ነው። መሬት ምናምንስ መሬት በጅምላ ስለን ሄደን አይተናል። በጅምላ ማለት ምንድን ነው? የተረከባችሁት ነገር የለም ማለት ነው? የለም፣ የለም። በተመሳሳይ ምክንያት ማንነቱ እንዳይገለጽ የጠየቀ በዛው ክፍለ ከተማ የወረዳ አራት ፈረንሳይ ለጋሲዮን አካባቢ ነዋሪ የሆነ አስተያየት ሰጪ ለልማት ተነሺዎቹ የተገባው ቃል የሁለት ዓመት የቤት ክራይ፣ የንብረት ካሳና ምትክ ቦታ ይሰጣል ቢልም ይህ ሳይፈጸም ሰፈራችን እየፈረሰ ነው ብለዋል። እሁድ ዕለት ቤታቸው የፈረሰባቸው ጎረቤቶቻችን የቤት ኪራይ እንኳን ለማግኘት ተቸግረዋል በማለትም ይገልጻል። አሁን አብዛኛውን የተቸገረው ደግሞ የቤት ኪራይ የሚባል ያገኛል። ሰለፍ ለምሳሌ አብዛኛውን አሁን ወደ ፈረንሳይ ወደ ሌላ ቦታ ወደ ጉራራ ምናምን የተከራዩ ሰዎች አሉ ስጠይቃቸው አንድ ክፍል ቤት አስራ ስድስት ሺ ብር፣ አስራ ሰባት ሺ ብር ነው የሚባለው። አሁን የሰው ጥያቄ ምንድን ነው በትክክል አንደኛ ቦታውን በጊዜ በአስቸኳይ ይስጡንና ሰርተን እንግባ ነው። ሁለተኛ ነገር ሌላው ቢቀር እንኳን የመከራያ ብር ስጡ፣ አቅም የለንም ምክራየ ቤት አጣን ነው እያለ በዚህ መልኩ የፈረሰባቸው ሰዎች ታውቃለህ፣ ምትክ ቦታም ሳይሰጣቸው የቤት ኪራይም ሳይሰጣቸው ሁል አጠቃላይ ሰፈሩ ተለክቶ ተሰፈ የተሰጠው ካሬ ሜትር የለም፣ መከራያ ብር ለባናቸው አልሰጡ። ቤቶቻቸው በቅርቡ ከሚፈርስባቸው የወረዳ አራት ነዋሪዎች አንዱ መሆኑን የጠቀሰው ሶስተኛው አስተያየት ሰጪ ደግሞ ለቀበሌ ቤት ነዋሪዎች ይነስም ይብዛም የመኖሪያ ቤት ተሰጥቷቸው ማረፊያ አግኝተው ተነስተዋል። የግል ቤት ላላቸው ግን ትኩረት አልተሰጠም ይላል። የቤት ኪራይ ብር አልሰጡም፣ ግምት አልሰጡም። የት ነው የሚወድቀው ይህ ህዝብ? ሰው ላይ በዚህ ዘመን ላይ ስትጣበቅ የኑሮን ሁኔታ ታየዋለህ። ከስጋ ዘመዱ እየተጣላ ባለበት ሰዓት ላይ እንዴት አድርጎ ይቋቋማል ብለ ታስባለህ? እናንተ ይህንን ጥያቄ ስታቀርቡ ምን ምላሽ ሰጥቷችሁ? ምንም ከቀበሌው ጋር ተጣሉ። ከቀበሌው ጋር ተጣሉና ክፍለ ከተማ ሄዱ። ክፍለ ከተማ ሲሄዱ ተባበሯቸውን እየተባሉት እንጂ ምንም ነገር ቁርጥ ያለ ውሳኔ አይደለም የወሰኑላቸው። ለማን ነው ተባበሯቸው የሚለው ግለሰቦቹ ለመንግስት? መንግስት ነው እንጂ ተራውን ዜጋ መደገፍ ያለበት መተባበር ያለበት ግለሰብ ነው መንግስት ሊተባበር የሚችለው። በጉዳዩ ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ብርሃኑ ረታ የልማቱ ዓላማ ከተማዋ ለነዋሪዎቿ እንድትመች ማድረግ ነው፣ ስራውም ከነዋሪዎች ጋራ በመመካከር ነው እየተከናወነ ያለው ይላሉ። በነዋሪዎቹ ስለቀረበው የምትክ ቦታ ጥያቄ ሲመልሱም እንዲህ ብለዋል። የግል ተመሾቻችን ራሳችሁን አሳትፈን ልኬት የመውሰድ ከልኬት ተነስቶ ካሳ ትንተና የመስራት ምትክ መሬት የማዘጋጀት እጣ ካወጡ በኋላ ደግሞ ቦታቸውን ሄደው አይተው እንዲረከቡ የማድረግ ስራዎችን ሰርተናል። መሬቱን ሄደው አይተው ርክክብ ያልፈጸሙ ግን ይኖሩ ይሆን? እስካሁን ባለው በዚህ ልክ የፈጣ መረጃ የለም አካል ነው። ይምጡ፣ ቢሮችን ክፍት ነው፣ እነሱ ጋር ብረን ነው የምንሰራው፣ ተገቢው ምላሽ ይፈጣለን። እኛ የሁለት ዓመት የቤት ኪራይ ሳይሰጡን ወጥታችሁ ዘመድ ጋ ተጠጉ ወይም በራሳችሁ ተከራዩ አሉን የሚሉትስ ቅሬታ። ከጎን ያለ የቀበሌ ቤት የፈረሰባት የተነሱ አሉ። የቀበሌ ቤት ተነሾቻችን ወይም በተለምዶ የመንግስት ቤት ተነሾቻችን አሉ። ከመንግስት ቤት ተነሾች ጋር አብረው ያሉ ደግሞ የግል ነዋሪዎቻችን አሉ። ከጎኑ ያለው የመንግስት ቤት ተነስቶ ሄደዋል። የግል ቤቱ ብቻውን ቀረ። ብቻውን ሲቀር እኛንም ቶሎ አንሱን፣ እኛም ወደ የሚቀጥልን ምዕራፍ የሚሄድ የሚል አሳብ አለ። ይሄ ሲሆን በመተማመን በመግባባት በመተማመኛ ፍቃደኛና ዝግጁ የሆኑ ነዋሪዎችን ያንን ቦታ ያንን የሚሉትን ሀሳብ አስረክበውን እሳቸውን ፈቃደኛ ሆነው ይሁንታቸውን ሰጥተውን አሁን ባልኩ አግባብ ተነጋግረን መተማመኛውን አግኝተው መተማመኛቸው ወረቀቱን ይዘው በዛ መንገድም ወደ መስተንግዶ የገቡና እኛም ወደ ልማቱ የገባንባቸው አካባቢዎች አሉ። የክፍለ ከተማው ዋና ስራ አስፈጻሚ አቶ ብርሃን ወረታ የካሳ ጉዳይን በተመለከተ ሲያብራሩ፣ ማጣራት ያሉብን ጉዳዮች ነበሩ። እሱን እንዳጠናቀቅን ችግሩን በአጭር ጊዜ ውስጥ እንፈተዋለን ብለዋል። ካሳ ክፍያ ላይ ስንገባ ጥቆማዎች መጡ። አንደኛው የካሳ ትንተና ጋር የሚያያዝ በስተዋል የሚል ጥቆማ የበዛ ነው። ይሄ ነገር መፈተሽ አለበት የሚል ጥቆማ መጣልን። በአንድ በኩል ደግሞ ዝቅ ያለ ነው ያነሰ ነው የሚል ጥቆማ መጣልን። እነዚህ ጥቆማዎች ሲመቱ ሁለቱን ሚዛን ጠብቀን መሄድ ስላለብን የተወሰነ ግሌ እያደረገ ነገር አለው ከዚህ ጋር የሚያያዝ ይሄ መረጃ ስለመጣ ይሄን ለማጥራት እየሰራ ነው የምንገኘው በአጭር ጊዜ ውስጥ ቆይተን አስፈላጊው ነገር የሚፈጸምላቸው ነው የሚሆነው። በአዲስ አበባ ከተማ እየተከናወነ ያለው የኮሪደርና የወንዝ ዳር ልማት ፕሮጀክት በድጋፍና በተቃውሞ አስተያየቶችን እያስተናገደ ይገኛል። ስሜ እንዳይጠቀስ ብሎ ለአሜሪካ ድምፅ አስተያየት የሰጠ አንድ ነዋሪ የኮሪደር ልማቱ የሥራ ዕድል በመፍጠርና የከተማዋን ገጽታ በመቀየር ረገድ በጎ ተጽዕኖ እየፈጠረ እንዳለ ተናግረዋል። የኮሪደር ልማቱ በጣም አሪው ነው። ሲታይ ውበቱ ራሱ እንደኔ ተመችቶኛል። በጣም ማን ነው ስራ ፈጠራ ላይም በጣም ያው ምርጥ ነገር ነው። የኮሪደር ልማቱ የስራ እድል እንደፈጠረለት የገለጸ ሌላ አስተያየት ሰጭም እንዲሁ የፕሮጀክቱን ጠቀሜታ ገልጿል። የብዙዎችን ጎሮሮን የከፈተ ማለት ይቻላል። በቃ ብዙ ስራ ጪው እዚህ ላይ እድሉን ተጠቅመዋል። ከተማን አሳምረዋል። ጽዳቱ የብዙዎችንም ጎሮሮ ከፍተዋል። ቅሬታ አቅራቢዎቹ በበኩላቸው ከልማት ስራው ጎን ለጎን የነዋሪዎች ሁኔታም ሊታሰብበት ይገባል ይላሉ። የመጀመሪያዋ አስተያየት ሰጪ የአዲስ አበባ ከተማ የአፍሪካ መዲና እንደመሆኗ ልማት እንደሚያስፈልጋት እናምናለን ካለች በኋላ ከልማቱ በተጓዳኝ ግን የከተማዋ አስተዳደር ታሳቢ ማድረግ ያለበት ጉዳይ አለ ትላለች። አንደኛ አርሊ ቢነገረን፣ ብንዘጋጅ ተማሪዎች ትምህርታቸውን በጨረሱ አግብቶ ወጣ እሱ ታሳቢ ቢደረግ ያ ተማሪዎች አይጎዱም ምክንያት ሳንጉላላ ቢሆን መልካም ነው ያስባሉ። ሁለተኛው አስተያየት ሰጭም የወንዝ ዳር ልማቱን የሚመሩት የመንግስት አካላት ተናበው እንዲሰሩ ጠይቋል። የሚያሰሩት አካል ራሱ የቻለ ፕሮጀክት አለ። የልማት ፕሮጀክት የሚባለው ወንዝ ጠፋቶትም ሆነ ምንም ሆነ የሚያስም የእሱ አካል አለው። ግን አሁን የቀበሌው ካድሬ ማለት ከሚቀሩት እማ ይህንን ተናበው የሚሰሩበትን መንገድ ቢያዘጋጁለት፣ ላይ ህብረተሰቡ እንጂ ህብረተሰቡ አለቅም አላላቸውም። ግን ማለት እንኳን እስኪያገኝ ድረስ ሚታገሱት ይገባ ነበር። የአዲስ አበባ የኮሪደር ልማት ፕሮጀክት አንደኛው ምዕራፍ ተጠናቆ ሁለተኛው ምዕራፍ እየተካሄደ እንደሆነ ይታወቃል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ሂዩማን ራይትስ ዋች የሱዳን ፈጥኖ ደራሽ ኃይሎች ሴቶችን በመድፈር ወንጀል ከሰሰ። በሱዳን የፈጥኖ ደራሽ ኃይሎችና ተዋጊዎች ተባባሪ ታጣቂዎች በደቡባዊ ኮርዶፋን ክፍለ ግዛት ውስጥ አዋቂ ሴቶችና ልጃገረዶችን ደፍረዋል ብሏል። ሌሎች ወሲባዊ ጥቃቶችንም ፈጽመዋል ሲል ሁማን ራይትስ ዋች አስታውቋል። ታጣቂዎቹ የተፈጸመው ጥቃት የጦር ወንጀል መሆኑንም አመላክቷል። የሰብአዊ መብት ቡድኑ በማያያዝ አድራጎቱ የሱዳንን ሲቪሎች ከጥቃት የሚጠብቅና ሰለባዎቹን ፍትህ እንዲያገኙ የሚያደርግ ዓለም አቀፍ እርምጃ በአስቸኳይ መወሰድ እንዳለበት አጥብቆ የሚያሳስብ መሆኑን አመልክቷል። መሐመድ ዩሱፍ ለአሜሪካ ድምጽ ከናይሮቢ ያጠናቀረውን ዘገባ ቆንጆ ታዬ እንደሚከተለው አሰናድቷለች ሂዩማን ራይትስ ዋች የሱዳን ደቡባዊ ኮርዶፋን ክፍለ ግዛትን ባለፈው ጥቅምት የጎበኙት ተወካዮቹ የተደፈሩ ሌሎችም ወሲባዊ ጥቃቶች የደረሱባቸውን ሴቶች ማነጋገራቸውን አመልክቷል። የሁዳኑ ኑባ ጎሳ አባላት የሆኑት ሴቶች በፈጥኖ ደራሽ ኃይሎች ታጣቂዎችና በተባባሪዎቻቸው ሚሊሻዎች ጥቃት እንደደረሰባቸው ተናግረዋል። በተዋጊዎቹ ላይ ለቀረበው ክስ የአርኤስኤፍን ምላሽ ለማግኘት አልተቻለም። በልኪስ ዊሊ የሁማን ራይትስ ዋች የቀውሶች የግጭቶችና የጦር መሳሪያዎች ጉዳይ ረዳት ስራ አስኪያጅ ናቸው። ሪፖርት በአዲሱ የሂውማን ራይትስ ዎች ሪፖርት በፈጥኖ ደራሽ ኃይሎች ታጣቂዎች የተደፈሩ ሰባ ዘጠኝ አዋቂ ሴቶችና ልጃገረዶችን መረጃዎች በዝርዝር ሰብስበናል። የሰባት ዓመት ልጆችም ጭምር አሉባቸው። በፈጥኖ ደራሽ ኃይሎች ተዋጊዎች ታግተው ለወራት በጦር ሰፈር ውስጥ በወሲብ ባሪያነት የተያዙ ሀምሳ አንድ አዋቂ ሴቶችና ልጃገረዶችን መረጃዎችም ሰብስበናል። የጥቃቱ ሰለባዎችና እማኞቹ እንዳሉት እንደ አውሮፓውያን የዘመን አቆጣጠር ካለፈው ታህሳስ 2023 ጀምሮ አጥቂዎቹ ብዙ ሆነው ደፍረዋቸዋል። አንዳንዶቹ የጥቃቱ ሰለባዎች የት እንደደረሱ እንኳን አይታወቅም። አላ አልካሪብ የሴቶች ስትራቴጂያዊ መርሃ ግብር የተሰኘ ድርጅት የአፍሪካ ቀንድ ዳይሬክተር ናቸው። ፈጥኖ ደራሽ ኃይሎች አር ኤስ ኤፍ ቡድን ማህበረሰቦች መኖሪያቸውን ጥለው እንዲሰደዱ ለማድረግ ሴቶችን የመድፈርን ዘዴ እንደሚጠቀም የታወቀ ነው ብለዋል። በካርቱም በአልኬዚራ እና በሌሎችም በአርኤስኤፍ ቁጥጥር ስር ያሉ የሱዳን አካባቢዎች ሲኖሩ የነበሩ ማህበረሰቦች ቀያቸውን እየለቀቁ መሰደድ ግድ ሆኖባቸዋል። የተሰደዱት ወሲባዊ ጥቃቶችን ለመሸሽ ነው። ወሲባዊ ጥቃት ግዛቶችን መያዣ መሳሪያ ሆኗል። ከዚያም ሌላ ለመቃወም አቅም እንዳይኖራቸው አስፈራርቶ ለመቆጣጠር ተጠቅመውበታል። የሄጉ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም የቀድሞ የሱዳን ፕሬዚደንት ኦመር አልበሽር እና አንዳንድ የሚሊሺያ አዛዦች ዳርፉር ውስጥ በተፈጸሙ የዘር ማጥፋት የጦር ወንጀልና በሰብአዊ ፍጡራን ላይ በተፈጸሙ ወንጀሎች በተያያዘ እንዲታሰሩ ማዘዣ አውጥቶ እንደነበረ ይታወሳል። ከስልጣን የተወገዱትን አልበሽርን ሱዳን ለፍርድ ቤቱ አለማስረከቧ አሁንም ካርቱም ዳርቻ በሚገኝ ወታደራዊ ሆስፒታል ውስጥ በቁጥጥር ስር እንዲቆዩ መደረጉ በሀገሪቱ ግጭቱ እንዲቀጣጠል ካደረጉት ምክንያቶች አንዱ እንደሆነ ተንታኞች ይናገራሉ። ሀላ አልካላብ እንደሚሉት በፊተኛው መንግስት በደልና ጥቃት የደረሰባቸው ሰለባዎች ፍትሕ ያላገኙ ቢሆንም አሁንም እየተፈጸመ ያለውን በደልና ጥቃት የማያካትት ማናቸውም መፍትሄ ተቀባይነት አይኖረውም። Demands for justice should never be silenced. This time it should be an integral part for any political process because the grievance... ፍትህ እንዲኖር የሚቀርቡ ጥያቄዎች በፍጹም ሊታፈኑ አይገባም። በአሁኑ ጊዜ የፖለቲካ ሂደቱ አይነተኛ አካል መሆን ነው የሚገባው። ምክንያቱም ማህበረሰቦቹ ዘንድ ያለው ብሶትና ስቃይ እጅግ በጣም ከፍተኛ ነው። በመሆኑም ፍትህ የሚተገበርበትን ሁኔታ ያላካተተ የፖለቲካ ሂደት የሚቀበሉ አይመስለኝም። የሁማን ራይትስ ዋቹ አባል ኬስ ዌሊም የሱዳን የወሲባዊ ጥቃት ሰለባዎች ፍትህና ጥበቃ ሊሰጣቸው እንደሚገባ ተናግረዋል። በመጀመሪያ ደረጃ አርኤስኤፍ ጥቃቶቹን በፈጸሙት ሰዎች ላይ እርምጃ መውሰድ አለበት። ያም ማለት በተፈጸሙ ሴቶችን የመድፈር ድርጊቶች ዙሪያ በራሳቸው ተዋጊዎች ላይ ምርመራ ማካሄድ አለባቸው ማለት ነው። የተያዙ ሴቶችና ልጃገረዶች ካሉ በአስቸኳይ መለቀቅ አለባቸው። እንዲህ ያለው አድራጎት እንዳይቀጥል ማድረግም ይኖርባቸዋል። ከዚህም ሌላ ከሌሎች አካላትም በኩል አመራር ሊኖር ይገባል። ለምሳሌ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት እና የአፍሪካ ሕብረት የተሻለ ስራ ሊሰሩ ይችላሉ። ለምሳሌ በሱዳን የሚሰማራ ሲቪሎችን ከጥቃት ለመጠበቅ ስልጣን የተሰጠው ተልእኮ ማደራጀት ይችላሉ። ሱዳን ውስጥ በሰላማዊ ሰዎች ላይ የሚደርሰው ጥቃትና ሰቆቃ እንደቀጠለ ሲሆን፣ ባለፈው መስከረም ወር የመንግስታቱ ድርጅት የሲቪሎችን ደህንነት የሚጠብቅ ኃይል ለማስገባት ያወጣውን ዕቅድ የጦር ሰራዊት መራሹ መንግስት ውድቅ እንዳደረገው ይታወሳል። አስከትለን የምናልፈው ከሱዳን ወደ ዴሞክራቲክ ሪፐብሊክ ኮንጎ ነው። በዴሞክራቲክ ሪፐብሊክ ኮንጎ የሀሰተኛ መረጃዎችን ስርጭት ለማስቆም እየተሞከረ ነው። በዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጎማ ውስጥ አንድ የጋዜጠኞች ስብስብ በሕክምና ዙሪያ የሚሰራጩና ከፍተኛ ጉዳትን የሚያስከትሉ ሀሰተኛ መረጃዎችን ለመዋጋት ጥረት በማድረግ ላይ ይገኛል። የአሜሪካ ድምጹ ዘጋቢ ዛነም ኔቲ ዛኢዲ ከጎማ ያደረሰን ዘገባ ስመኞሽ የቆየ እንደሚከተለው አጠናቅረዋለች። በጉማ የሚሰሩት እነዚህ ጋዜጠኞች ስለ ጦርነትና በሽታዎች በከፍተኛ ደረጃ የሚሰራጩ ሀሰተኛ መረጃዎችን ለመዋጋት እየሰሩ ነው። በግጭትና የጤና አጠባበቅ ተግዳሮቶች በምትታመሰው ክልል ኤሊዛ አቃጣሪ በተሰኘው የኮንጎ ህትመት ውስጥ የሚሰሩት ጋዜጠኞች ልክ እንደ ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው ኤምፖክስ የለም ወይም የቆዳ ማሳከክ በሽታ ነው ከሚሉ ሀሰተኛ መረጃዎች ጋር እየተፋለሙ ነው። አሊን ካታሊኮ እንደምትለው ስራቸው ለህብረተሰብ ጤናና ተአማኒነትን ለመገንባት ወሳኝ ነው። ስለ ዝንጀሮ ፈንጣጣ ለምሳሌ ክትባቱ የኮንጎ ህዝብን ለማጥፋት ያለመ ነው የሚሉ አሉባልታዎች አሉ። እነዚህ አሉባልታዎች ህብረተሰቡን ሊጎዱና በሽታው እንዳይጠፋ ሊያደርጉ ስለሚችሉ ምን ያህል አደገኛ መሆናቸውን እየተመለከትን ነው። እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ኤሊዛ ሀቅ በተሰኘው ተቋም ውስጥ ጆኤል አሌማሲ ኪታምባላን ጨምሮ 25 ጋዜጠኞች ስለ ሀሰተኛ መረጃ አደገኛነት ግንዛቤ ለማስጨበጥ ሲንቀሳቀሱ ቆይተዋል። እውነቱን ለማጣራት ቁልፍ የምንላቸውን ቃላቶች እንጠቀማለን። እነዚያን ቃላቶች በመጠቀም የሚሰራጩ መረጃዎች ሲኖሩ ጥቆማ ይደርሰናል። ማጣራት የሚፈልግ ነገር ካለ አጣሪ ቡድን ይመደብና ጥያቄው ከሚመለከተው ድርጅት ጋር ይሰራል። ኤሊዛ ሀቅ የሚያዘጋጃቸው ጽሁፎች በተቋሙ ድረገጽ እና በማህበራዊ ሚዲያዎቻቸው ላይ የሚታተሙ ሲሆን ኢንተርኔት የማያገኙ ሰዎችን ለመድረስ ደግሞ በአካባቢው የሬዲዮ ጣቢያዎች ይተላለፋሉ። አብዛኞቹ ሀሰተኛ መረጃዎች እንደ ኤምፖክስ ያሉ ከህክምና ጉዳዮች ጋር የተያያዙ መላምቶችን የሚመለከቱ ናቸው። ጋዜጠኛ ጆሊን ካዚሞቶ ለምሳሌ ስለ ኮቪድ-19 የተሰራጩ ሀሰተኛ መረጃዎች የሬዲዮ ፕሮግራም ሰርታለች። ኪንሻሳ ለቪል ውዣቢት እኔ በምኖርበት ኪንሻሳ ብዙ ሰዎች የኮቪድ-19 በሽታን ለመከላከል እምቢተኛ ሲሆኑ አስተውያለሁ። ብዙዎቹ በሽታው አለ ብለው አያምኑም። የሚጠራጠሩት ሰዎች ደግሞ በአብዛኛው ከከተማ ወጣ ብለው የሚኖሩ ናቸው። አርታኢ ዳንኤል ማኬኬ እነዚህ ጥረቶች በተለይ ሆን ተብለው የሚሰራጩ ሀሰተኛ መረጃዎችን ለመዋጋት እንደሚያስችሉ ይገልጻል። የሬዲዮ ጣቢያዎች በብዛት ፖድካስቶችን ይጠቀማሉ። ስለ በሽታዎች ና ወረርሽኞች ግንዛቤ የሚያስጨብጡ፣ ሕክምና እንዴት ማግኘት እንደሚቻል እና በዚያ ዙሪያ ያሉ እውነቶች፣ ስለ ዝንጀሮ ፈንጣጣ አመጣጥና ስለመሳሰሉት መረጃዎች ያገኛሉ። በዚህ መልኩ በዲጂታል ቴክኖሎጂ ተደራሽ ያልሆኑ ሰዎችንም መድረስ እንችላለን። እኛ በምንሰራው የማጣራት ስራም ተጠቃሚዎች ናቸው። ማኬኬ አክሎ የኤሊዛ አቃጣሪ ፕሮጀክት ጉዳት የሚያስከትሉ ሀሰተኛ ዜናዎች እንዳይሰራጩ በማድረግ እንደሚረዳም አመልክቷል። በዛነምዛ ኢዲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ ዘገባዎቻችን ይቀጥላሉ። ለመጀመሪያው ምዕራፍ የያዝ ናቸው አጠር ያሉት ዘገባዎች ተጠናቀዋል። ዘለግ ያሉትን ወደምንሰማበት ወደ ሁለተኛው ምዕራፍ ነው የምንሻገረው። የኢትዮጵያ የሰብአዊ መብት ኮሚሽን ህዳር 26 ቀን 2017 ዓ.ም ባወጣው ሪፖርት በኦሮሚያ ክልል ዕድሜው 11 ዓመት የሆነ ሕጻንን ጨምሮ እድሜያቸው ከ15 ዓመት በታች የሆኑ አዳጊዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባልነት እየተያዙ መሆናቸውን ማረጋገጡን አስታውቋል። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው የሰብአዊ መብት ጠበቃና የህግ ባለሙያ አቶ ቁምላቸው ዳኜ መንግስት ያለም አቀፉን የዘፈቀደ እስር መብትና የህጻናት መብት ረገጣ ስምምነቶችን ባከበረ መልኩ በጉዳዩ ላይ የተሳተፉ ኃላፊዎችንና የክልል ሚሊሻዎችን በይፋ ተጠያቂ ሊያደርግ ይገባል ብለዋል። ዘገባ አለን በዚህ ዙሪያ የተሰናዳ። ወደዛ ነው የምናልፈው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐሙስ ህዳር 26 2017 ዓ ም አውጥቶት በነበረው መግለጫ በኦሮሚያ ክልል ሕጻናትን ጨምሮ ሰዎች ከሕግ አግባብ ውጪ ለመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ እናከናወናለን በሚል በግዳጅ እየተያዙ መሆናቸውንና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን አስታውቆ ነበር። ሕጻናትን ከመከላከያ መስፈርት ውጪ ለምልመላ በሚል በግዳጅ የያዙና የተያዙትንም ለማስለቀቅ የገንዘብ ክፍያ የጠየቁ ወይም የተቀበሉ እንዲሁም ድርጊቱን የመከላከልና የመቆጣጠር ኃላፊነታቸውን በአግባቡ ያልተወጡ የጸጥታና አስተዳደር አካላት ላይ ተገቢው ምርመራ ተደርጎ ተጠያቂ እንዲሆኑ አሳስቦ ነበር። በደህንነት ስጋት ምክንያት ስማቸውን አየር ላይ እንዳናውል የጠየቁ ለአሜሪካ ድምጽ አስተያየት የሰጡ በቄለም ወለጋ ጊዳሚ ወረዳ አርሶ አደር የሆኑ አንድ ግለሰብ የኮሚሽኑን ሪፖርት በሚያጠናክረው አስተያየታቸው ሁለት ታናናሽ ወንድሞቻቸው ከፍቃዳቸው ውጭ ተይዘው እንደሚገኙ ይናገራሉ። ቄለም ወለጋ ዞን ጊዳሚ ወረዳ ጊራይ ሶንካ ቀበሌ ነዋሪ ነን። ሁለት ወንድሞቼ ተይዘው ነው ያሉት። እንደኛ ቀበሌ ከ130 በላይ ሰዎች ነው የተወሰዱት። ሦስት ሰዎች አንሄድም ያሉት ተገድለዋል። የሀገር መከላከያው ለስብሰባ ህዝብ ጠርቶ ስልጠና ወስዳችሁ ከሚሊሻዎች ጋር ሀገራችሁን ትጠብቃላችሁ ብሎ ነው ወደ ውትድርና ሰዎች መሄድ እንዳለባቸው ሲገልጹ የነበሩት። ህብረተሰቡ ውትድርና በፍላጎት እንጂ በግዳጅ እንዴት ይሆናል ብለው ሲጠይቁ የሀገር ጉዳይ ነው፣ በግዳጅ ነው የሚሆነው፣ አሉ። አንዱ ወንድሜ መሐር ይባላል ዕድሜው 13 ዓመቱ ነው። አንደኛው ደግሞ 15 ነው። እናቴን ደብድቧት ነው የወሰዷቸው። ዕድሜያቸው አልደረሰም ሲሉ ጠመንጃ ለመሸከምና ለመተኮስ ብቁ ናቸው ብለው ነው። እኛ አካባቢ ወጣት በቤቱ ይገኝ እንጂ ሥራው ምንድን ነው፣ አንተ ማን ማለት የለም። ሰብስቦ መውሰድ ብቻ ነው። ለምሳሌ ወንድሞቼ ስድስተኛ ክፍልና አንዱ ሰባተኛ ክፍል ተማሪዎች ናቸው። እየሰለጠኑ ያሉት ጊዳሜ ከተማ ስሪንቲ ካምፕ ልዩ ቦታው ሆስፒታል አካባቢ ተብሎ የሚታወቅ ነው። የሚሰጧቸው ምግብ በቂ አይደለም፣ ኮቾሮ ብቻ ነው ሲባል ሰምታ እናቴ ምግብ አዘጋጅታ እንድናደርስላቸው ጠየቀችን። አብረን ሂደን ስትለኝ ይይዙኛል ብዬ ስለፈራው በቅርብ ርቀት ከመኪናው ወርጄ እናቴ አድርሳ እስክትመጣ ጠበቅኳት። ስትመጣ ምግቡ ልጆቹ ጋር እንዳልደረሰ ነገረችኝ። በጣም እያዘነች ገባን። በተመሳሳይ በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀ ከደቡብ ክልል ወደ ሻሸመኔ በመምጣት በጉልበት ስራ ላይ የተሰማራና ዕድሜው በሀያዎቹ ማብቂያ ላይ መሆኑን የገለጸ ወጣት በኅዳር ወር መግቢያ ላይ ከጓደኞቹ ጋር ሲዝናና ከቆየበት ስፍራ ሲወጣ ወጣቶች በታጠቁ የአካባቢ ሚሊሻዎች ሲያዙ ማየቱን እና እሱም ራሱ ማምለጡን ይገልጻል።

ኢሰመኮ ጉዳዩን ይፋ ባደረገበት መግለጫው ካስቀመጣቸው ምክረ ሀሳቦች አንዱ በኦሮሚያም ሆነ በሌሎች ክልሎች የሚከናወኑ የመከላከያ ሰራዊት አባላት ምልመላ ስራዎች በሰራዊቱ መስፈርቶችና የአሰራር ስርዓቶች መሰረት ብቻ ህግን በተከተለና ሰብአዊ መብቶችን ባከበረ ሁኔታ መከናወናቸው እንዲረጋገጥ ምክረ ሀሳብ ሰጥቶ ነበር። የኮሚሽኑ ተጠባባቂ ዋና ኮሚሽነር ወይዘሮ ራኬ መለሰ ሪፖርቱ በወጣበት እለት ከአሜሪካ ድምጽ ጋር ባደረጉት ቆይታ መንግስት የእርምት እርምጃዎችን ሰራተኞቹን በመውሰድ ላይ መሆኑን በመግለጽ ሁኔታውን ወታደራዊ ምልመላ ከማለት ይልቅ የነጻነት መብት የሚነካና ሕገ ወጥ የዘፈቀደ እስራትን የሚያሟላ የሰብአዊ መብት ጥሰት ነው ወደሚል ድምዳሜ መድረሳቸውን ተናግረዋል። በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እየተፈጸመ እንደሆነ እነሱም አምነው፣ ነገር ግን እስከታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ በዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡና የምንመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችን እና እድሜያቸው አስራ ስምንት ያልሞላ ህፃናትን እያስለቀቁ እንደሆነ በኦሮሚያ ኃላፊዎች ነግረውናል። ሰዎቹንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህጻናትን እና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካና የህገወጥና የዘፈቀደ ስርዓት እንደሚ የሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው። ኮሚሽኑ ዛሬ ባወጣው ተከታይ መግለጫ ደግሞ በምርመራ ግኝቶቹ ላይ ህዳር ሀያ ዘጠኝ ቀን ሁለት ሺ አስራ ሰባት አመተ ምህረት ከህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚቴ ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አመራሮችና አባላት ጋር ይፋ የሆነ ውይይት ማድረጉን ተናግሯል። መከላከያ ሚኒስቴር ህዳር 30 ቀን 2017 ዓ ም ለኮሚሽኑ በጻፈው የምላሽ ደብዳቤም በሁሉም ክልሎች የሚከናወኑ የሰራዊት አባላት ምልመላ ስራዎች በሕግ በተቀመጡት መስፈርቶች መሰረት ብቻ ላይ የተከወኑ ስለመሆናቸው በማረጋገጥ የሚረከብ መሆኑን እንዳስታወቀ የዛሬው የኮሚሽኑ መግለጫ አስፍሯል። መከላከያ መስፈርቱን ብቻ የሚያሟልቱን መርጦ ማስገባቱን በሂደቱ ያጋጠመች ችግር ካለም የሚመለከተው መሆኑን ማስታወቁን ኮሚሽኑ ገልጿል። ክልሉ ተጠያቂነትን እንዲያረጋግጥና በቀጣይ ተመሳሳይ ጥሰቶች እንዳይፈጸሙ ለማድረግ የሚያስችሉ እርምጃዎችን እንዲወስድ ኮሚሽኑ ውትበታውን እንደሚቀጥልም አጽንኦት ሰጥቶበታል። የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ የሆኑት አቶ ቆምላቸው ዳኚ ምንም እንኳን ኢትዮጵያ የአለም አቀፉ የጦር ወንጀል ፈራሚ ሀገር ባትሆንም እንዲህ አይነት አካሄድ በአለም የጦር ወንጀል እንዲሁም ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ ተብሎ በሚጠራው አለም አቀፍ የዘፈቀደ እስርና በተጨማሪም በአለም አቀፉ የህጻናት መብት በህግ የሚያስጠይቅ ነው ይላሉ። እንደተባለው እድሜያቸው ለቅም አዳም ያልደረሰ ልጆችን አስገድዶ ወደ ውትድርና ውስጥ ማስገባት ሲጀመር በአለም አቀፍ የሰብአዊነት ህግ ወይም ኢንተርናሽናል ባክቴሪያን ሎ የምንለው በጥብቅ የተከለከለ ነው። በዚህ ረገድ የሁማኒቴሪያን ለው የሰብአዊነት ህግ መሰረት የሚባሉት የጂኔቫ ስምምነቶች ናቸው። ግን ከጄኔቫ ስምምነቶች በኋላ የተፈረሙ ተጨማሪ ፕሮቶኮሎች አሉ። አዲሽናል ፕሮቶኮል ዋና ቱ የሚባሉ በተለይ በዚህ በእኛ ጉዳይ ተፈጻሚ የሚሆነው አዲሽናል ፕሮቶኮል ቱ የሚባለው ነው። ይሄ ደግሞ በግልጽ በሲቪል ወሮ የምንለው ወይም በሁለት ሀገራት መካከል ሳይሆን በአንድ ሀገር ውስጥ የሚካሄድ በትጥቅ የተደገፈ ግጭት ውስጥ ህጻናትን በወታደርነት መመልመልን በግልጽ ይከለክላል። በአንቀጽ አራት ንዑስ ቁጥር ሶስት አመርኋ ላይ ይህን አድርጎ መገኘት በጦር ወንጀል ያስጠይቃል በዚህ ረገድ በእርግጥ ኢትዮጵያ የኢንተርናሽናል ክሪሚናል ኮርት አባል አደለችም ነገር ግን የማለት የሮም ስታች የሚባለው የአለም አቀፍ ወንጀል ፍርድ ቤት አባል ለመሆን አልፈረመችም ነገር ግን ከሱም ባለፈ ቢሆን በአለም አቀፍ ህግ ደረጃ የጦር ወንጀል ተድርጎ የሚቆጠር ነገር ነው በፈቃድ አይነት እንኳን ቢሆን ጭምር በማል ከ አስት ዓመት ልጆች ይሄ በጦር ወንጀልነት የሚያስጠይቅ ነው በኢትዮጵያም ህግ በራሱ ብንመጣ በወንጀል ህጉ አንቀጽ ሁለት መቶ ሰባ ላይ እንደዚሁ ማንም ሰው ህጻናትን ግጭት መልምሎ ቢገኝ እንደዚሁ በወንጀል ህጋችን ላይ የሚያስቀጣ ተደርጎ ነው የተቀመጠው። ስለዚህ በተለይ ከሰብአዊ መብት አንጻር ደግሞ እንግዲህ ኢትዮጵያ የፈረመችው የህጻናት መብት ኮንቬንሽን አለ። እሱ ላይም እንደዚሁ በአንቀጽ ሰላሳ ስምንት ላይ ከአስራ አምስት ዓመት በታች የሆኑ ልጆችን አስገድ በመልመል በጥብቅ የተከለከለ ነው። ከዛም አልፎ ደግሞ ኦፕሽናል ፕሮቶኮል ቶ ኮንቬንሽን ራይት ቻይልድ የሚባል አለ። ይህ ማለት ተጨማሪ ስምምነት እንደማለት ነው። መንግስት ይህን እንዳያደርግ ተከልክሏል። መከልከል ብቻ ሳይሆን ሌሎችም ደግሞ ከመንግስት ጋር የሚጓጉ ቡድኖችንም ጭምር እንዲህ አይነት ህጻናት ወታደሮችን እንዳይመለምሉ ተከታትሎ እንዲከለክልና እንዲያስፈጽም ግዴታ ገብቷል ማለት ነው የኢትዮጵያ መንግስት። የኢትዮጵያ የህዝብ ተወካዮች ምክር ቤት አባልና የአብን ፓርቲ አባል የሆኑት ዶክተር አበባው ደሳለው ኢሰመኮ ባወጣው መግለጫ ላይ ከሰፊው ምክር ቤት ጋር የተደረገ ውይይት አለመኖሩን ገልጸው ሁኔታው ሰብአዊ መብትና የሀገሪቱን ህገ መንግስት የሚጻረር ነው ብለዋል። የፓርቲያችን አቋም መናገር አልችልም። እኔ እንደ ህዝብ ተወካይ ግን ግልጽ የሆነ ጥፋት ነው። ምን አይነት የጥፋት ወም አይነት ባለሙያዎች ቢተነትኑት ይሻላል። ግ ባለሙያዎች ተርሙን በተመለከተ ነገር ግን ዜጎችን ለወታደራዊ ስልጠና ብሎ አንድ ቦታ ላይ አጉሮ ማስቀመጥ ነው እና ይሄ ግልጽ የሆነ ሰብአዊ መብት ጥፈት ነው። መንግስትም ይህንን ሰብአዊ መብት ጥፈት እንደሆነ የሚስደው አይመስለኝም እና አጥፊዎች እዚህ ጋር መጠየቅ አለባቸው። ዜጎች ወታደራዊ ስልጠና ከፈለጉ በፍላጎታቸው መሰረት ያደረገ ነው። የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ አቶ ቆምላቸው አክለውም መንግስት በጉዳዩ ላይ ያለውን አቋም ለማረጋገጥ በሀገሪቱ ህገ መንግስት መሰረት በዚህ ሂደት የተሳተፉ የፌዴራልና የክልል ባለስልጣናት እንዲሁም የክልል ሚሊሻዎች ይፋዊ በሆነ መንገድ ለተጠያቂነት ማቅረብ አለበት ይላሉ። የወንጀል ተጠያቂነትን የሚያስከትል ጉዳይ ስለሆነ ደግሞ ይህን ድርጊት የፈጸሙ ሰዎች በስልጠና አይደለም መታለፍ ያለባቸው እንግዲህ ህግን አለማወቅ ከጠያቂነት አያድንም የሚባለው መሰረታዊ መርህ የሚመጣው እዚህ ጋር ነው። እነኚህ ሰዎች ይህን ድርጊት የፈጸሙት ሰዎች ምርመራ ተጠርቶባቸው በወንጀል ተከሰው አቃቢ ክስ ቀርቦባቸው በፍርድ ቤት ነጻና ገለልተኛ በሆነ የፍርድ ሂደት ማለት ነው ፌር ትራያል በምንለው መብታቸው ተጠብቆ ጥፋተኛ ተብለው ተገቢው ቅጣት ሊሰጣቸው ይገባል ይሄ አንደኛው ነገር ነው ተገቢ ቅጣት መሰጠት ብቻ ሳይሆን ይሄ ነገር ክልክል መሆኑ ህብረተሰቡም እንዲያውቅ ጥፋተኞቹ የተቀጡ መሆናቸውን ለህብረተሰቡ ጭምር ማሳወቅ ይኖርበታል መንግስት ግዴታ አለበት ይህን ማድረግ የግድ ከመንግስት የሚጠበቅ ሀላፊነት ነው እንደውም እዚህ ጋ በንቀጽ ሁለት መተሰባ መሰረት ከአምስት አመት እስከ አምስት አመት ድረስ ለመድረስ የሚችል ጽኑ እስራት ወይም ነገሩ በጣም ከባድ በሆነ ጊዜ በእድሜ ልክ ጽኑ እስራት ወይም በሞት ይቀጣል ነው የሚለው። ይሄ በጣም ከባድ ወንጀል ነው። ከአምስት ዓመት እስከ ሀያ አምስት ዓመት የሚያደርስ ጽኑ እስራት ማለት በጣም በጣም ከባድ ወንጀል ነው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ህዳር 26 2017 ዓ ም ካወጣው የመጀመሪያው መግለጫ አንስቶ እስካሁን ድረስ መንግስት በጉዳዩ ላይ ይፋዊ መግለጫም ሆነ መላሽ አላወጣም። የአሜሪካ ድምፅ በኢሰመኮ ሪፖርትና መንግስትና የኦሮሚያ ክልል በመፍትሄ እየወሰዳቸው ነው ስለተባሉት እርምጃዎች እንዲሁም ስለ ሁኔታው ለመነጋገር በተደጋጋሚ ለመከላከያ ሚኒስቴር ለኮሎኔል ጌትነት አዳነ ለመንግስት ኮሚኒኬሽን ጉዳዮች ቢሮና ለኦሮሚያ ክልላዊ መንግስት የጸጥታ ቢሮ ኮማንደር አራርሳ መርዳሳ በስልክና በዋትሳፕ የጽሁፍ መልእክት ለቃለ መጠይቅ ሙከራዎችና ግብዣዎች ቢያደርግም አዎንታዊ ምላሽ አላገኝም። በምህፃሩ አይሲሲፒአር በሚሰኘው የሲቪል እና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ ዘጠኝ ማንኛውም ሰው በሕግ በተደነገገው መሰረት ካልሆነ በዘፈቀደ ሊያዝም ሆነ በመታሰር ነፃነቱን አይገፈፍም ይላል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ ወቅታዊ የኢትዮ ኤርትራ ግንኙነትን የሚቃኝ ነው። በቅርብ ሳምንታት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ስለ ኢትዮጵያ ባደረጉት ንግግርና በኢትዮጵያ በኩል የተሰማው ምላሽ ከፕሪቶሪያ ስምምነት በኋላ የሻከረው የሁለቱ ሀገራት ግንኙነት መቋረጡን የሚያመላክት ነው ሲሉ የቀጠናዊ ጉዳይ ተንታኞች ተናግረዋል። ኬኔዲ አባተ ዘገባ አለው። ከሰሞኑ ኢትዮጵያና ኤርትራ ግንኙነታቸው ጥላ እያጠላበት መሆኑን የሚያሳብቁ ቃላትን በተለያየ መልኩ መለዋወጥ ጀምረዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከሁለት ሳምንት በፊት ህዳር 21 ቀን በመንግስታዊው የሀገራቸው ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ የኢትዮጵያን ህገ መንግስት ከመወረፍ ጀምሮ አሁን እስካለው የኢትዮጵያ ወቅታዊ ሁኔታ አቋማቸውን እና ምልከታቸውን ያብራሩ ሲሆን፣ ህገ መንግስቱ በኢትዮጵያ ላለው ውጥረት መንስኤ ነው ብለዋል። የፕሪቶሪያውን ስምምነት አይመለከተንም ያሉት ፕሬዝደንቱ ስምምነቱ የውጭ ተዋናዮች ውጤት እንደሆነና ይህም በአማራ ክልል ለተቀሰቀሰው ግጭት መንስኤ ስለመሆኑ አብራርተዋል። ከግጭቱ ጋር በተያያዘ የሚቀርቡባቸውን ወቀሳዎች ግን እንደማይቀበሉ ተናግረዋል። በኢትዮጵያ መንግስት ስር ያለው ፋና ብሮድካስቲንግ ኮርፖሬት ደግሞ የራሱ አሮባት በሚል ርዕስ ሰኞ ለት በሰራው ዘገባ የኤርትራውን ፕሬዝደንት በኢትዮጵያ ጉዳይ ጣልቃ እየገቡ እንደሚገኙ፣ ኢትዮጵያን እንዲሁም ከግብጽና ከሶማሊያ ጋር በመተባበር ደግሞ ጠናውን ለማተራመስ እንደሚሰሩ በተጨማሪም አገራቸውን በአምባገነንነት እያስተዳደሩ እንደሚገኙ በመዘርዘር ከሷቸዋል በዘገባው ሕገ መንግስታዊ አስተዳደር የሌላቸው ፕሬዝደንቱ የኢትዮጵያን ሕገ መንግስት ሲተቹ ተስተውለዋል ያለው ፋና አምባገነንነትን አጥብቀው የሚወዱት ኢሳያስ ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እምቢኝ እንዳሉ ወንበራቸው ላይ አርጅተዋል ሲልም አክሏል። እነዚህን ምልልሶች በተመለከተ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የቀጠናዊ ና አካባቢያዊ ልማት መምህር እና ተመራማሪ ዶክተር የሽጥላ ወንድሜነ የሁለቱ መንግስታት ግንኙነት መሻከር የጀመረው ከፕሪቶሪያው ስምምነት በኋላ እንደሆነ ያስረዳሉ። ወቅታዊው ሁኔታ ደግሞ ጠቅላይ ሚኒስትር አብይ አህመድን የኖቤል የሰላም ሽልማት አሸናፊ ያደረጋቸው የሁለቱ ሀገራት የሰላም ስምምነት ማክተሙን የሚያመለክት እንደሆነ አብራርተዋል። ከፕሪቶሪያው ስምምነት በኋላ የፕሪቶሪያው ስምምነት በሁለት ሺህ በሀያ ሁለት ነው የተከናወነ ኖቨምበር ሀያ ሁለት ነው። ከዛ በኋላ ሁለቱ ሀገራት ግንኙነት ወደ መሻከር መጥቷል። ምክንያቱም የስምምነቱን አፈጻጸም ላይ ሰምተው ከሆነ አሁንም የኤርትራው ፕሬዚዳንት የፕሪቶሪያው ስምምነት በተፋላሚዎች እጅ ሳይሆን በሌላ አካል እጅ ያለ ነው ብለው ነው በዚህ አሁን በሰጡት ኢንተርቪው ላይ ሲገልጹ ሲጠቅሱ የነበሩት እና ደስተኛ አልነበሩም። በዛ ምክንያት በሁለቱ ሀገራት መካከል ክፍተት እንደተፈጠረ ለሆኑ ወባቶች እንደተከሰቱ ሰምተናል። እንግዲህ በዚህ መካከል ደግሞ የኢትዮጵያ ጠቅላይ ሚኒስትር የባህር በር ለማግኘት የቀይ ባህርን አክሰስ የማድረግ መብት ያንን በማንሳት የሰጧቸው ገለፃዎች በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ያደረገ ይመስለኛል። እንግዲህ አሁን የምረዳው ምንድነው ዚ የሰሞኑ በሁለቱ ሀገራት መካከል ያለው ምልልስ ማለት ነው የሚዲያ ሌላው ምልልስ የሚያሳየው በሁለቱ ሀገራት መካከል የነበረው ግንኙነት እንግዲህ ሙሉ በሙሉ በሚባል መልኩ እንደተቋረጠ እና የሁለቱ ሀገራት ግንኙነት ቀድሞ ወደ ነበረበት ቦታ እንደተመለሰ ነው የሚያሳየው። በጥቅምት ወር በአስመራ የተካሄደውን የሶስትዮሽ ጉባኤ ተከትሎ የግብፅ የሶማሊያና የኤርትራ መሪዎች ሶማሊያ ውስጣዊና ውጫዊ ተግዳሮቶቿን መቋቋም እንድትችል ተቋማቶቿን ለማጠናከር በሶስቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተስማምተናል ብለው ነበር። ፕሬዚደንት ኢሳያስ በሰሞኑ የሀገራቸው መንግስታዊ ቴሌቪዥን ባደረጉት ቃለ መጠይቅ ላይ በአስመራ የተደረገው ስብሰባ ኢትዮጵያን ኢላማ ያደረገ ነው መባሉን ተቃውመዋል። የሶስትዮሽ ውይይቱ ምንም አይነት አዲስ ጉዳይ ጉዳይ የለውም። ስለ ጋራ ጉዳያችንና ስለ ቀጣናችን መረጋጋት ለመወያየት እኛ ግብጽን እንጎበኛለን፣ የግብጽ ባለስልጣናትም በየጊዜው ይጎበኙናል ነበር ያሉት ፕሬዝደንቱ። እንደ አውሮፓውያን አቆጣጠር በ2002 ዓ ም ከመንግስት ስልጣን ከመልቀቃቸው በፊት እንደ ሱዳን ሱዳንና መካከለኛው ምስራቅ ባሉ በርካታ ሀገሮች የኤርትራ አምባሳደር ሆነው ያገለገሉትና አሁን ለንደን የሚገኙት የቀድሞ አምባሳደር አብደላ አደም ለአሜሪካ ድምፅ የትግርኛ ቋንቋ አገልግሎት በሰጡት አስተያየት ቀድሞውንም የነበረው ግንኙነት ዲፕሎማሲያዊ አካሄድ እየተከተለ አልነበረም ይላሉ። ካብ መጀመሪያ ትዝምድና መንጎ ኢትዮጵያን ኤርትራን ክጅምር እንከሎ ከመጀመሪያውም የኤርትራና የኢትዮጵያ ግንኙነት ከ2018 ዓ ም ጀምሮ ተገቢውን ዲፕሎማሲያዊ ሂደት የተከተል አልነበረም። ሁሉም ጥቅሙም የማስከበር አካሄድ ነው የነበረው። ኢሳያስም አብይም ጥቅማቸውን የማስቀደም አካሄድ ነበር የተከተሉት። በወቅቱ ለሁለቱም የጋራ ጠላት ነው ብለው የሚያምኑትን ህወሓትን ማስወገድ ነበር ፍላጎታቸው የሁለቱ ሀገራት ጉዳይ ግምት ውስጥ በማስገባት ይህን መሰረት በማድረግ ስትራቴጂክ የሆነ ግንኙነት ለመፍጠር አልነበረም። እንደዛ ቢሆን ኑሮ መጀመሪያ በወሰን ጥያቄ መጀመር ነበረበት። ምክንያቱም ለ20 ዓመታት ግንኙነት ለማቋረጥ ምክንያት የሆነው የወሰን ጉዳይ ስለነበር ነው። የቀድሞ አምባሳደር አብደላ አክለውም ለሁለቱ መሪዎች ግንኙነት መሻከር ዋናው ምክንያት የፕሪቶሪያው ተኩስን የማቆም የሰላም ስምምነት መፈረም ነው ብለው ያምናሉ። የሁለቱ ሀገራት ግንኙነት መሻከር ግጭት ውስጥ ሊከታቸው ይችላል ወይ በሚል የተጠየቁት የቀድሞ ዲፕሎማት ግርጭት ናይ ኢትዮጵያ ና ኤርትራ ናበይ ገፁ እዩ ናብ ውግእ ዶ ከምርሕ ክእል ዝብል ሕቶ፣ የኢትዮጵያና የኤርትራ ግጭት ወዴት ሊያመራ ነው? ወደ ውጊያ ሊያመራ ይችላል ወይ የሚል ጥያቄ ብዙዎች የሚጠይቁት ነው። ለእኔ እንደሚመስለኝ በኢሳይያስ በኩል ወደ ውጊያ ቢያመራ ብዙ የሚያሳስበው አይደለም። ምክንያቱም የኢትዮጵያ ሁኔታ በደንብ ያውቃል። ኢትዮጵያ አሁን በውስጧ ጥንካሬ የላትም። ውስጣዊ የሆኑ ያልተፈቱ ትላልቅ ጉዳዮች አሉ። የውስጥ ውጊያዎች አሉ። ትግራይንም ደግሞ መጠቀም አይችልም። ምክንያቱ ትግራይ የራሱ የሆነ ልዩነቶች አሉት። ተበታትነዋል። እንደ አንድ ኃይል ሆነው ሊቆሙ የሚያስችል ሁኔታ አለ ለማለት አይቻልም። ትግራይ እርስ በርስ ውጊያ እንዳይነሳ ስጋት አለ። አማራ አለ፣ ኦሮሞ አለ፣ የጦር መሳሪያ ጉዳይ አለ። ስጋት የለም አይደለም የምለው፣ በብዙ ውስጣዊ ጉዳዮች አብይ ለውጊያ አቅሙ ያነሰ ሆኖ ይታየኛል። በኔ አስተያየት ሁኔታዎቹን በትክክል ስትገመግም የውጭ ውጊያ ውስጥ ለመግባት የሚፈቅድ ውስጣዊ ሁኔታዎች የሉም። ምክንያቱም የውጭ ጠላትን ለመግጠም ውስጣዊ ሁኔታ የመጀመሪያ ጉዳይ ነው። የቀጠናዊና አካባቢያዊ ልማት መምህርና ተመራማሪው ዶክተር የሽጥላ ወንድሜ ነው በሰጡን አስተያየት ደግሞ ኤርትራ ከኢትዮጵያ ነፃነቷን ካገኘችበት ጊዜ ጀምሮ እስካሁን የቀጠለ ነው ያሉት መርህ አልባና ግልጽ ያልሆነ ስምምነት በአገራቱ መካከል ዘላቂ ሰላም እንዳይኖር ማድረጉን አብራርተዋል። ትልቁ ችግር ምንድን ነው? በዚህ በኢትዮጵያና የኤሪትሪያ ግንኙነት ያው ኤሪትሪያ የኢትዮጵያ አካል የነበረች ነች። ከመነሻው ጀምሮ በሁለቱ ሀገራት መካከል በመተማመን ላይ የተመሰረተ መርህን መሰረት ያደረገ ግልጠኝነት ያለው ስምምነት ተደርሶ ግንኙነት ለመፍጠር ጥረት አልተደረገም። የኤርትራ ሀገር ከሆነች በኋላ ከኢትዮጵያ ጋር ሁለቱ ሀገራት ግልጽና በመርህ ላይ የተመሰረተ ስምምነት ማድረግ ተስኗቸው በልዩነታቸው ከቀጠሉ ዳፋው ከሁለቱ ሀገራት ባለፈ ቀጠናውንም የሚያሰጋ እንደሆነም አብራርተዋል። ሚኒስትር አብይ አህመድ ጥቅምት ሀያ አንድ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ በኢትዮጵያና በኤርትራ መካከል ውጊያ ሊኖር ይችላል በሚል የሚሰጉ አካላት እንዳሉ ጠቅሰው ከኤርትራ የከፋ ነገር ካልመጣ በስተቀር በእኛ ተነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጸምም ማለታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።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 ኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ለማክሰኞ ምሽት ታኅሳስ ስምንት ሁለት ሺ አስራ ሰባት አመተ ምረት የያዝናቸው ዘገባዎችና መሰናዶዎች እዚህ ላይ ተጠናቀዋል። ስለነበረን ቆይታ እናመሰግናለን። አስተያየት ወይም ጥያቄ ቢኖራችሁ የቪ ማሪክ ፌስቡክ ገጽ ላይ በመግባት እዛ ላይ ታደርሱን ዘንድ እንጋብዛለን። ሳስተናግዳችሁ ያምሽት ኤደን ገረመ ነበርኩኝ። ጽዮን ግርማ ዋና አዘጋጇ እንዲሁም ደግሞ ንጉሱ ታምሬት ዝግጅቱን በማቀናበር የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ጋር በመሆን እዚ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ።